Voice of America. VOA away. Ye, y America dims. Radio Tabiano. <laughs> ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ና ህወሓት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል የጠቅላይ ሚኒስቴር ጽፈት ቤት አስታወቀ። በዛሬ ሁለት በጠቅላይ ሚኒስትሩ ጽፈት ቤት የተሰጠውን ጋዜጣዊ መግለጫ ተከታትልናል። ሁሉ ዘገባው በዕለቱ አቢርስ ይቀርባል። በኦሮሚያ ክልል ምዕራብ አርሲ ዞን በድርቅ የተመቱ የስራሮና የሻላ ወረዳዎች ከአራት 00 በላይ ሰዎች ለረሃብ አደጋ ተጋልጠዋል። የዚህንም ዝርዝር ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ነሐሴ 6 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከእለቱ ዜና አቅራቢ ቆንጅታዬ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን እና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የምሽቱን ስርጭት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅት ታየ ነኝ። አምነስቲ ኢንተርናሽናል በትግራይ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት አባላት እንዲሁም የአማራ ክልል ፖሊስ ልዩ ኃይልና ና የፋኖ ሚሊሺያዎች በልጃገረዶችና ሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች ያጠናቀረበትን ጥናት ይፋ አደረገ። ከዚህ ቀደም ሪፖርት የተደረጉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃ እየወሰደ መሆኑን ያመለከተው የኢትዮጵያ መንግስት በበኩሉ አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉ ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሀት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሀት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የኦሮሞ ነጻነት ግንባር ቀደምት መስራቾች ይህንን የጥፋት ጥምረት እንደሚያወግዙ ጥርጥር የለንም ብለዋል የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም። የኦሮሞ ክልል ፕሬዚደንት ሽመልስ አብዲሳ በበኩላቸው የኦሮሞ ሕዝብ ህወሀትን እንዲደግፍ መቀስቀስ የሕዝቡን ቁስል መርሳት ነው ብለዋል። ዝርዝሩን የያዘው ዘገባ በመጽሔት ክፍለ ጊዜ ይቀርባል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጃሪች በኢትዮጵያ አፋር ክልል ፈንቲ ወረዳ ጋላ ኮማ ቀበሌ ተፈናቃዮች በተጠለሉባቸው ትምህርት ቤትና የጤና ጣቢያ ስለተፈጸመ ጥቃትና በአንድ መጋዘን ላይ ስለተፈጸመ ዝርፊያ የቀረበውን መረጃ የድርጅቱ የሰብአዊ ጉዳዮች ቢሮ ኦቻ እየተከታተለ መሆኑን ገልጸዋል። የአፋር ብሔራዊ ምክር ቤት በጋላ ኮማ መጠለያ ጣቢያ ሳሉ በህወሀት ጥቃት ሕይወታቸውን እንዳጡ ለገለጻቸው ከ200 በላይ ሰዎች የሶስት ቀን ሀዘን ማወጁን እና ከአርባ የሚበልጡ የቆሰሉ ሰዎች ዱብቲ ሆስፒታል ህክምና ላይ መሆናቸውን በትናንት ዘገባችን ማቅረባችን ይታወሳል። መንግስታቱ ድርጅት ቃል አቀባይ ራሱን የኦሮሞ ነጻነት ጦር የመንግስት ባለስልጣናት ኦነግ ሸኔ የሚሉት ቡድን ከህወሀት ጋር ወታደራዊ ህብረት መስርተናል ሲል ማስታወቁን አስመልክቶም ተጠይቀው፣ ለዚህ ግጭት ወታደራዊ መፍትሄ ይኖራል ብለን አናምንም ሲሉ ምላሽ ሰጥተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ የሚገኘው የአፍሪካ ህብረት ሰላም አስከባሪ ተልዕኮ በሰላም አስከባሪዎቹና የአልቃይዳ ግብረ አበር በሆነው በአልሸባብ ታጣቂዎች መካከል በተካሄደ ውጊያ ሰላማዊ ሰዎች ተገድለዋል ተብሎ የቀረበውን ሪፖርት እያጣራ መሆኑን አስታወቀ። የአህጉራዊው ህብረት ተልዕኮ አሚሶም እንደተናገረው ባለፈው ማክሰኞ ድንገቱ የተከሰተው በታችኛው ሸበሌ ክፍለ ግዛት ነው። በዚያ የጦር ሰፈሩ ያሉ ሰላም አስከባሪዎች አካባቢውን በመቆጣጠር ላይ ሳሉ ከታጣቂዎች ድንገተኛ ጥቃት ከተከፈተባቸው በኋላ ነው ብሏል። በግጭቱ መካከል ሲቪሎች ተገድለዋል የሚል ሪፖርት እንደደረሰው እና ይህንኑ ተከትሎ ጉዳዩን እያጣራ መሆኑን ነው ህብረቱ ያስታወቀው። ዛሬ አንድ የአካባቢው አርሶ አደር በሰጡት ቃል ሰባት ሲቪሎች ተገድለዋል፣ አሚሶም ሆም ብሎ ነው የገደላቸው ማለታቸውን ሮይተርስ ጠቅሶ ዘግበዋል። ሱዳን የቀድሞውን ፕሬዚደንት አልበሽርን ለአይሲሲ አሳልፋ ልትሰጥ ተዘጋጀች ተባለ። የሱዳን ሲቪላዊ ካቢኔ የቀድሞውን ፕሬዚደንት ኦመር አልበሽርንና ሌሎችንም የቀድሞ ሹማምንት ለዓለም አቀፍ ወንጀል ፍርድ ቤት አሳልፎ ሊሰጥ መቁረጡን ቪኦኤ ከሀገሪቱ የዜና አገልግሎት ያገኘውን መግለጫ ጠቅሶ ዘግቧል። የቀድሞ ፕሬዚደንትና ባለስልጣኖቻቸው የዘር ማጥፋት፣ የጦርነት ወንጀል እንዲሁም በሰብ እና ላይ ወንጀል በመፈጸም ተደራራቢ ክሶች ፍርድ ቤቱ ይፈልጋቸዋል። በመግለጫው መሰረት ባለፈው ማክሰኞ ካርቱም ውስጥ የአይሲሲ ፍርድ ቤት ዋና አቃቤ ሕግ ማህዲ ካሪም ሃንን ተቀብለው ያነጋገሯቸው የሱዳን የውጭ ጉዳይ ሚኒስትር ማርያም ሳዲቅ አልማህዲ ተከሳሾቹን እናስረክባቸዋለን ብለው ቃል ገብተውላቸዋል። ወደ ደቡባዊ አፍሪቃ ስናመራ ዛምቢያውያን ዛሬ ፕሬዚደንታዊ፣ ምክር ቤታዊና የአካባቢ አስተዳዳሪዎች ምርጫ አካሂደዋል። ተንታኞች ይህ ምርጫ በአፍሪካ የተረጋጋ የዲሞክራሲ ስርዓት ማሳያ ከሆኑት መካከል የምትፈረጀው ሀገር ጥንካሬዋ የሚፈተንበት እንደሚሆን ተናግረዋል። የ64 ዓመቱ የዛምቢያ ፕሬዚደንት ኤድጋር ሉንጉ ከታወቁት ተቃዋሚ መሪ ሃካይንዴ ሃካቺመ ጋር በብርቱ ፉክክር ተፋጠው ከርመዋል። ባለፉት ሳምንታት በሁለቱ ትላልቆቹ ፓርቲዎች ደጋፊዎች መካከል ግጭት መከሰቱ የጸጥታ ስጋት ፈጥሯል። በአንድ የሁለቱ ጎራዎች ግጭት ላይ ሁለት ሰዎች ተገለዋል። የአልጄሪያ ባለስልጣናት ከዋና ከተማዋ አልጀርስ በስተ ምስራቅ በኩል የሚገኙ ከ12 በላይ የሚሆኑ የሀገሪቱ አውራጃዎች ላይ የተነሳው ከፍተኛ የሰደድ እሳት በአቀጣጣዮች ሆን ተብሎ የተለኮሰ ነው ሲሉ እየከሰሱ ናቸው። ኤደን ገረመው የኤድዋርድ ዩሬኒያንን ዘገባ ይዛለች። የአልጄሪያ ባለስልጣናት ከዋና ከተማዋ አልጀርስ በስተ ምስራቅ በኩል በሚገኘው የሀገሪቱ ክፍል ከ አስራ ሁለት በላይ በሚሆኑ አውራጃዎች የተነሳው ከፍተኛ የሆነ የሰደድ እሳት በአቀጣጣዮች የተከሰተ ነው ሲሉ ከሰሱ። እስካሁን ድረስም እሳቱ የስልሳ አምስት ሰዎችን ህይወት እንደ ቀጠፈ የአልጄሪያ ቴሌቪዥን አስታውቋል። ማክሰኞና ትላንት ሮብ እለትም በቲዞ አዞ አካባቢ የተቀሰቀሰውን እሳትን ለማጥፋት የእሳት አደጋ ባለሙያዎች፣ ወታደሮችና ህብረተሰቡ ጥረት ሲያደርጉ ውለዋል። የአልጄሪያ የመገናኛ ብዙኃንም በ17 አውራጃዎች 79 ትላልቅ ቃጠሎች እንደተከሰቱ አስታውቋል። ሰኞ ለት እሳቱ ከጀመረ በኋላ ማክሰኞ በተለያዩ ቦታዎች መዛመቱን የሀገሪቱን የውስጥ ጉዳይ ሚኒስቴር ካሜል በልድጅዱ ቃጠሎ ሰራሽና በአቀጣጣዮች የተከሰተ ነው እንዲሉ አድርጓቸዋል። ፊትዚ ሚኒስትሩ በቅድሚያ በቴዜ አዞ ክፍል አምስት ቃጠሎች ነበሩ። ከዛ በኋላ ግን ሰዓቱ እየሄደ ሲሄድ በየደቂቃው የቃጠሎ ቁጥር እንደጨመረና አሁን ሀምሳ ስምንት ቃጠሎች አሉ ነው ያሉት። በተመሳሳይ የሀገሪቱ የደን ቢሮ ኃላፊ የሆኑት አሊ ሞሐመዳይ በቴሌቪዥን ቀርበው ማክሰኞ ዕለት የእሳት አደጋዎቹ በተመሳሳይ ሰዓት በተለያዩ ቦታዎች መከሰታቸውን የገለጹ ሲሆን ይህም ሁኔታዎቹ ሆን ተብለው የተፈጸሙ ናቸው የሚለውን ጥርጣሬ አበርትቶታል። በመጨረሻም ዜና አረፍት የህግ ባለሙያውና ጠበቃው አብዱል ጃባር ሁሴን ትናንት ነሐሴ አምስት ቀን ማረፋቸውን ከቤተሰባቸው የተገኘ መረጃ አመለከተ። የአቶ አብዱል ጃባር አስከሬን ቀብር ዛሬ አዳማ ከተማ ውስጥ ተከናውነዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የህግ ባለሙያና ጠበቃ አብዱል ጀባር ሁሴን ትናንትና በአዳማ ከተማ ገንደገዳ በሚባል ቀበሌ ውስጥ ወርቀው መገኘታቸውንና ህይወታቸው ማለፉን ወንድማቸው አቶ ሱልጣን ሁሴን ገልጸዋል። ወንድማቸው ከቀኑ ዘጠኝ ሰዓት አካባቢ ከቤት ወጥቶ አንድ ሰዓት አካባቢ ማረፋቸውን ነው የሰማ ነው ብለዋል አቶ ሱልጣን። እኔ ባሌ ነበርኩኝ። አንድ ሰዓት አካባቢ ከዛን አረፈ ብሎ ደወሉብኝ። ከዛ መታ እንደዛው ጠዋት ወደ ሰባት ሰዓት አካባቢ አዳማ ገባሁ። ከዛም በኋላ እንዴት ሆኖ ምናምስ ብዬ ስጠይቀው ወርቆ ነው ተመጦ ተመቶ ነው ከኋላ። ከዛን መጀመሪያ አዳማ ሆስፒታል ማታ እንትን አዩና፣ ከዛን በኋላ ወደ ምኒሊክ ላኩ። እኔ ከዚህ በፊት ምንም ጥል የለውም። ቀን ወደ ዘጠኝ ሰዓት አካባቢ ወጣ ከቤት። አቶ ሱልጣን አክለውም ለአቶ አብዱልጀባር ባለቤት የስልክ ጥሪ ደርሷል ስሉ ገልጸዋል። አብዱል ጀባር ኮማ ውስጥ ነው ቶሎ ድረሽ ተብላ ነው እሷም ይህትን ልጅ ጠርታ ከዛ አንድ ላይ በባጃጅ ሄዱ። አቶ አብዱልጀባር ሁሴን አስክሬን የቀብር ስነ ስርአት ወዳጆቻቸው፣ የሙያ አጋሮቻቸው ና ቤት ዘመድ በተገኙበት ዛሬ በአዳማ ከተማ መፈጸሙንም ወንድማቸው ገልጸዋል። የአቶ አብዱልጀባር ሁሴን አስክሬን ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል ተልኮ እንደነበር የተነገረ ሲሆን የምርመራ ውጤትና አሟማታቸውን በተመለከተ ከመመለከታቸው አካላት መረጃ ለማግኘት እየጣርን ነው እንደ ተጠናቀቀ ይዘን እንመለሳለን። አቶ አብዱል ጀባር፣ አቶ ጀዋር መሐመድ እና አቶ በቀሌ ገርባን ጨምሮ ለሌሎች እስረኞች እንዲሁም በቅርቡ ከእስር ለተፈቱት ፖለቲከኛ አቶ ልደቱ አያለውም ጥብቅና ቆመው እንደነበር ተነግሯል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ጸሐይን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። እኔም ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሐሙስ ነሐሴ 6 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ ወደ ቀዳሚው የዕለቱ አብይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ እንበል ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል መንግስት ደግሞ ይህንን ፈቅዶልን አያውቅም ምላሽም አይሰጠንም በኢሜልም በደብዳቤም ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ በደልተኛ አይደለም ብሎ ማለት እንትን አይሆነም የአምነስቲን ጥናት ካስተባበሩት በተባባሪነት ያዘጋጁት የአምነስቲ ኢንተርናሽናል የምስራቅ አፍሪቃ ጥናት አጥኚ አቶ ፍስሐ ተክሌን ድምፅ ነው የሰማችሁት። የኢትዮጵያ መንግስት ደግሞ በበኩሉ ባወጣው መግለጫ አምነስቲ መረጃ ምንጭ ያደረገው በሱዳን ያሉትን ስደተኞች እዚያውም ውስጥ በማይካድራ ወንጀል ፈጽሞ ከሸሹ ጋር ተደባልቀው የሚገኙትን ብዙ የህወሓት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። ከዚህ ቀደም ሪፖርት የተደረጉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን እየወሰደ መሆኑንም አመልክቷል። ሙሉ ዘገባው ቀደም ብዬ እንዳልኩት በሁለተኛው አጋማሽ ይቀርባል። አሁን ወደ ቀዳሚው የዕለቱ ዋና ርዕስ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሓት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የኦሮሞ ነጻነት ግንባር ቀደምት መስራቾች ይህንን የጥፋት ጥምረት እንደሚያወግዙም ጥርጥር የለም ይላሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም። የኦሮሞ ህዝብ ህወሓትን እንዲደግፍ መቀስቀስ የህዝቡን ቁስል መርሳት እንደሆነ የተናገሩት ደግሞ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ናቸው። እስክንድር ፍሬው ተከታትሎታል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ የኢትዮጵያ መንግስት በህወሓት ላይ እርምጃ እንዲወሰድ አቅጣጫ ማስቀመጡን ካስታወቀ በኋላ የመጀመሪያው ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ከቀረቡላቸው ጥያቄዎች አንዱም የመግለጫው መልእክት የተናጠል የተኩስ አቁሙ ተነስቷል ማለት ነው ወይ የሚል ነው። ከአሜሪካ ድምፅ ለተነሳው ለዚሁ ጥያቄ ምላሽ የሰጡት የፕሬስ ኃላፊዋ ተከታዩም ብለዋል አሸባሪው ህወሓት አገሪቱን ወደ ባሳ ለመረጋጋት ከማስገባቱ በፊት መንግሥትና የኢትዮጵያ ህዝብ በጋራ አስፈላጊ የሆኑትን መንገዶች ሁሉ ይጠቀማሉ ማለት ነው ነው ያሉት። የአገር መከላከያ ሰራዊት፣ የክልል ልዩ ኃይሎችና ሚሊሻዎች ይህንን ኢትዮጵያን ለማፈራረስ የተነሳ የክህደት ኃይልና የውጭ እጆች ስውር ደባ ለመደምሰስ ብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ይላል ሰሞኑን በኢትዮጵያ መንግሥት የወጣው መግለጫ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው መንግስትና የኢትዮጵያ ፓርላማ ግን ሸኔ በማለት የሚጠሩት ቡድን ከሕወሓት ጋር ወታደራዊ ስምምነት ማድረጉ ይፋ የተደረገው በትናንትናው ዕለት ነው። ይህንኑ ስምምነት በተመለከተ የተጠየቁት ቢለኔ ስዩም የሁለቱ አብሮ መስራት አዲስ እንዳልሆነ ጠቅሰዋል። ድርጅቶቹ ይህንን አጋርነታቸውን ይፋ ሲያደርጉ ግን የጋራ ጥፋታቸውንም ይፋ እያደረጉ ነው ብለዋል። ትናንት ይፋ በተደረገው በሁለቱ ቡድኖች ያልተለመደ ጋብቻ በአደባባይ ባመኑት አጋርነት በተመሳሳይ ያመኑት ነገር የአገሪቱን መረጋጋት በሚያናጉ የጥፋት ተግባራት ላይ በጋራ እየሰሩ መሆኑን ነው። በሽብርተኝነት ላይ መሰማራት የሁለቱም አጠቃላይ ጣፋንታ እንደሆነ ነው ያሉት። የኢትዮጵያ የሕዝብ ተወካዮች ምክር ቤት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ሸኔንና ህወሓትን በአሸባሪነት ከፈረጁ ወራት ተቆጥረዋል። ድርጅቶቹ በበኩላቸው በስልጣን ላይ ያለውን የፌዴራል መንግስት ሕጋዊነት እንደማይቀበሉ በተደጋጋሚ ገልጸዋል። አሶሽትድ ፕሬስ የጠቀሳቸው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በኢትዮጵያ ፓርላማ ደግሞ ሸኔ በሚል በሽብርተኝነት የተፈረጀው ድርጅት መሪ ድሪባ ኩምሳም ይህንኑ አቋማቸውን አጠናክረዋል። አሁን ያለው ብቸኛ አማራጭ ይህንን መንግስት በወታደራዊ ኃይል ማስወገድ ነው ማለታቸውን ነው አሶሽትድ ፕሬስ የዘገበው። የህወሓት መሪዎችም እንደዚሁ መንግስት ያቀረብናቸውን ቅድመ ሁኔታዎች የማይቀበል ከሆነ ያለው አማራጭ መደምሰስ ነው ማለታቸው ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሁለቱ ድርጅቶች ስምምነት በኦሮሞ ወጣቶችም ሆነ በኦነግ መስራቾች ዘንድ ተቀባይነት የሚኖረው አይደለም ብለዋል። የኦሮሚያ ወጣቶች ይህንን ይቀበላሉ ብዬ አላምንም፣ ምክንያቱም ይህ የሁለት አሸባሪ ድርጅቶች ትብብር ነው። የሸኔን አዋጅ በተመለከተም የኦሮሞ ነጻነት ግንባር የበሰሉ አንደበቶችና ቀደምት መስራቾች ይህንን የጥፋት ጥምረት እንደሚያወግዙ ጥርጥር የለንም ነው ያሉት። ትናንት ከአገር ውስጥ የመገናኛ ብዙሃን ጋር ረዘም ያለ ቆይታ ያደረጉት የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳም ህወት በኦሮሞ ህዝብ ላይ ያደረሰው በደል ቁስል አልሻረም ብለዋል። የኦሮሞ ህዝብ ህወትን እንዲደግፍ የሚቀሰቅሱ ያሏቸውንም ጠላት ሲሉ ወንጅለዋል። በጣም የሚያሳዝን ነገር ህዝባቸውንም እንደዚህ ይነቃሉ የሚል ግምት ኖሮኝ አቅ በዚህ ደረጃ የኦሮሞ ህዝብ እንደሚነቁ በዚህ ደረጃ የኢትዮጵያ ጠላት የኦሮሞ ህዝብ ጠላት እንደሆኑ አስቤ አላቅም አሳፋሪ በሆነ መንገድ ትላንትና የኦሮሞን ህፃን በስናይፐር ሲገል የነበረው ኦሮሞን በሚሊዮኖች እንዲፈናቀል ሲያደርግ የነበረው በየስር ቤቱ አጉሮ ሲገል፣ ሲገርፍ፣ እግር ሲቆርጥ የነበረውን ኃይል የአንተ ወዳጅ ነው ብሎ ለመቀስቀስ መድፈር ምን ያህል የኦሮሞ ህዝብ ጠላት እንደሆኑ ነው የሚያሳየው። የኦሮሞን ህዝብ ቁስል ትላንትና የነበረው እናት ገሎ ሬሳ ላይ የሚያስቀምጥ የነበረውን ህወሓት ዛሬ ደግፍ ብሎ ይናገራሉ የኦሮሞ ቄሩን። ሰራዊቱ ውስጥ አትቀላቀል ብሎ ይቀሰቅሳሉ ህዋትን ለመደገፍ ቄሮና ቀሬ ግን የታገለበትን ዓላማ ያውቃል መስዋዕትነት የከፈለበትን ዓላማ ያውቃል። ትላንትና ከጎናችን የወደቁ ጓዶች ከጎናችን የወደቁ ሰዎች ቄሮና ቀሬዎች ነገኛ ስንሞት ወደ ላይ ስንሄድ ምንድን ነው ምን እነግራቸው ህዋትን ደግፈን ቆምን ህዋትን መልሰን እናንተ የማወታችሁበትን ዓላማ ክደን ከእናንተ ተቃርኖ ቆመን ህዋትን አንግሰን መጣን ነው ምንላቸው ይህን ነው። በዛሬው የጠቅላይ ሚኒስትር ጽህፈት ቤት መግለጫ የትግራይን የሰብአዊ ድጋፍ እንቅስቃሴ በተመለከተ መረጃ ተሰጥቷል። በትናንትናው እለት 277 ሰብአዊ ድጋፍ የጫኑ ተሽከርካሪዎች ትግራይ መድረሳቸውን ነው የጠቅላይ ሚኒስትር ጽህፈት ቤት ያስታወቀው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ባህር ዳር ይወስድናል። አማራ ክልል ውስጥ በንፋስ መውጫና በወልዲያ በኩል ሾልኮ ለመግባት ሞክሮ ነበር ያሉት ኃይል እንዲመለስ ተደርጓል ሲሉ የክልሉ ብልጽግና ፓርቲ ጽህፈት ቤት ዛሬ አስታወቀ። የጽህፈት ቤቱ ኃላፊ አቶ አብርሃም አለኸኝ ከአማራ ብሔራዊ ንቅናቄ አብን፣ እንዲሁም ከአማራ ዴሞክራሲያዊ ኃይል ንቅናቄ ተጠሪዎች ጋር ባህር ዳር ላይ በጋራ የሰጡትን መግለጫ የተከታተለችው አስቴር ምስጋናው ተከታዩን አድርሳናለች። የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም አለኸኝ የክልሉን ወቅታዊ ሁኔታ ሲያብራሩ በሀገሪቱ ፓርላማ አሸባሪ ተብሎ የተፈረጀው የህወሀት ቡድን ኢትዮጵያን በተለይ ደግሞ አማራን እየወረረና እየከበበ ይገኛል ብለዋል። ጠላታችን ትህነግ ወያኔ ከፍተኛ የሆነ ወረራ ሲፈጽምብን፣ ሌሎች አጋሮቹ ደግሞ የከበባ ስራ እየፈጸሙብን ያለበት ሁኔታ ነው ያለው። አሁን ባለው ነባሪያ ሁኔታ እንደ ሀገር ኢትዮጵያ፣ የኢትዮጵያ ህዝብ እንደ ክልል አማራ የአማራ ክልል በከፍተኛ ወረራ ውስጥ ነው ያለነው። ይህንን ከበባና ወረራ እንደ ህዝብ በአንድ ሆነን መመከት ይኖርብናል። በደቡብ ጎንደር ዞን በንፋስ መውጫና በሰሜን ወሎ ወልዴ አካባቢዎች በኩል ሾልኮ ለመግባት የገባው ኃይል በህዝቡ በልዩ ኃይሉና በመከላከያ ሰራዊት ተጋድሎ ድል ሳይቀናው መቅረቱን ነው አቶ አብርሃም የገለጹት። ወረራ በፈጸመባቸው አካባቢዎች ሴቶቹን እየደፈረ አዛውንቶቹን እያሰቃየና ወጣቶቹን እየገደለ ነው ሲሉ ከሰዋል። ትህነግ ወያኔ ወረራ ከጀመረበት ቀን ጀምሮ በየዕለቱ የሚያሰፋቸው አካባቢዎች በርካታ ናቸው። እስካሁን ድረስ በነበረው አጠቃላይ ሂደት በአማራ ክልል ሰሜን ወሎ እንደዚሁም በአሁኑ ሰዓት ደግሞ በደቡብ ጎንደር ንፋስ መውጫ አካባቢ ከፍተኛ እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። በገባባቸው ቦታዎች ሁሉ ከፍተኛ ኪሳራ ነው እያደረሰ ያለው። ወጣቶቻችንን፣ ወንድሞቻችንን፣ አባቶቻችንን የማህበረሰቡን አውራዎች ያደነ ይገድላል። ሴቶችን አስገድዶ ይደፍራል። ህፃናትን በከፍተኛ ሁኔታ ያሸማቅቃል። ከፍተኛ በሆነ ግብግብ ስግብግብነት ስሜት የመንግሥትና የግለሰብ ሀብት እየዘረፈ ወደ ትግራይ የሚያመላልስበት ነባራዊ ሁኔታ ነው ያለው። በሂደቱ ጀግናው የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻ በአጠቃላይ ለህሉና ትግል የተሰለፉ የኢትዮጵያ ሕዝቦች ከፍተኛ ትግል ከፍተኛ ተጋድሎ እያደረጉ ያለበት ሁኔታ ነው ያለው። ይሄ ተጋድሎ በአጭር ጊዜ ውስጥ እንዲጠናቀቅ በኢትዮጵያ ሕዝብ እና በአማራ ሕዝብ ትግል አሸናፊነት እንዲጠናቀቅ ሁላችንም አንድ እንድንሆን ነው ጥሪ እያስተላለፍን ያለ አቶ አብርሃም አክለውም የአማራ ሕዝብ የውሸት ያሉትን የህወሀት ፕሮፓጋንዳ ወደ ጎን በመተው በአንድነት በመቆም ሀገርን ሊታደግ ይገባል ብለዋል። እየተስፋፋ እየዘረፈ እየገደለ ያለበት መሰረታዊ ምክንያት የእኛ ክፍተት ቦታ ስለሰጠው አስቻይ ሁኔታ ስለፈጠረለት ካልሆነ በስተቀር ጠላት ከእኛ የተለየ አቅም ስላለው እንዳልሆነ ሁላችንም ግልጽ መሆን ይኖርብናል። የተለያዩ የሐሰት መረጃዎችም በከፍተኛ ሁኔታ ነው የሚለቀቁት። እዚህ ቦታ ላይ መጣ፣ እዚህ ቦታ ላይ ተይዛችኋል፣ ቶሎ ልቀቁ እየተባለ ከፍተኛ ዌቭ ነው በማህበረሰባችን ውስጥ እየተሰራጨ ያለው ይሄ ብቻ ሳይሆን በርካታ ጸጉረ ልውጦች የተሳሳቱ ህገወጥ መታወቂያዎችን በመያዝ ማህበረሰብ ውስጥ የሚገቡበት ሁኔታ አለ። አልፎ አልፎ ይህንንም እየተቆጣጠርን ያለንበት ሁኔታ ነው ያለው። ስለሆነም መላው የአማራ ህዝብ፣ መላው የኢትዮጵያ ህዝብ፣ ይሄ ትግል የጋራ ትግል ነው የኢትዮጵያን አንድነት የኢትዮጵያን ህልውና ለማረጋገጥ የሚደረግ ታሪካዊ ትግል ነው። ሁላችንም አርበኞች መሆን አለን። ዛሬ መግለጫውን የሰጡት ሶስቱ የፖለቲካ ፓርቲዎች ከሰሞኑ በአፋር ክልል በስደተኞች መጠለያ ጣቢያ ህወሀት አደረሰው ባሉት የከባድ መሳሪያ ድብደባ ሁለት መቶ አርባ ህጻናትና አረጋውያን በመገደላቸው ማዘናቸውን ገልጸው አፋርና አማራ ክልሎች ውስጥ ለተፈናቀሉ ከ300 ሺህ በላይ ሰዎችም ዓለም አቀፉ የረድኤት ድርጅቶች ድጋፍ እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ለዘገባው አመሰግናለሁ። አድማጮች በሌላ በኩል የፌዴራሉ መንግስት ባለስልጣናት የትግራይ መንግስት ተበትነዋል፣ በትግራይ ስልጣኑ የጊዜያዊ አስተዳደር ነው የሚሉትና የትግራይ ክልላዊ መንግስት ነኝ የሚለው መቀሌ ያለው ህወሓት መሩ ባለስልጣን ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በትግራይ ቴሌቪዥን በሰጡት ጋዜጣዊ መግለጫ ይህን ብለዋል። በሌለ ነገር ላይ ምንድን ነው የሚሉት የትግራይ ህዝብ የትግራይ ሰራዊትን ስም ለማጥፋት የሚሞክሩት ውሸት ስራቸው፣ እንጀራቸው ስለሆነ ነው ነው። በዚህ ላይ ካልተመዘረቱ ህዝብን ንቀው ነው። አሁንም ራያ ግንባር ነው የሚለው ትናንት የሰማሁት አይነት የአማራ ክልል መንግስት መግለጫ በራያ ግንባር ይላል። ራያ ውስጥ ወፍ የለም። አሁን ወልዲያ የለም። ወልዲያ ነፃ መሬት ነው። ህዝቡ በራሱ ያስተዳድራል። የመረጋጋት ስራውን ይሰራል። መርሳ ነፃ መሬት ነው። አሁን ዛሬ እያየሁ ነበር። መርሳ ነፃ ወጣን ከማን ማን ነጻ ወጣው? በደንብ ነው የሚዋሹት። ሰው ነው የሚንቁት። የኢትዮጵያ ጉዳይ ላይ ካተኮሩ ዘገባዎችና ዜናዎች አሁን ወደ አፍሪካ ጉዳይ እናልፋለን። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፖሳ በሚመሩት ገዢው የአፍሪካ ብሔራዊ ኮንግሬስ ፓርቲ ኤንሲ ውስጥ በቀድሞ ፕሬዚዳንት ጄኮብ ዙማና አስተዳደር ወቅት የተጀመረና የተንሰራፋ ነው የተባለ ሙስና ስለመኖሩ አምነዋል። ራማፖሳ በጉዳዩ ዙሪያ ምርመራ እንዲያደርግ በተከፈተው የፍርድ ሂደት ላይ ቀርበው ምስክርነታቸውን ሲሰጡ ፓርቲው የተዘፈቀበትን ሙስና ለመቋቋም ከባድ እንደሚሆንም ተናግረዋል። ሊንዳ ጌታፍሽ ከጆሃንስበርግ ያጠናቀረችውን ዘገባ ጽዮን ግርማ ይዛ ቀርባለች። ጭር ስኑ ከመቅረት መዘግየት የተሻለ ነው። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ፓርቲያቸው ለአመታት ከተዘፈቀበት ሙስና ለማጽዳት የተቋቋመው የምርመራ ችሎት ላይ የተናገሩት ነው። በቀድሞ የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ የስልጣን ዘመን የሀገሪቱን ካዝና መዘረፉን እንዲሁም ከዙማ ጋር የዙማ ንግድ አጋሮች በመንግስት ከፍተኛ ተጽዕኖ ምክንያት የመንግስቱን የራሱን ኮንትራቶች እንዲያሸንፉ ተደርጓል የሚሉትን ክሶች የምርመራ ኮሚሽኑ በማጣራት ላይ ነው። ራማፖሳ እንደ አውሮፓውያን የቀን አቆጣጠር ፕሬዚዳንት ከመሆናቸው አስቀድሞ በቀድሞ ፕሬዚዳንት ጃኮብ ዙማ አስተዳደር ለአራት ዓመታት ምክትል ፕሬዚዳንት ሆነው አገልግለዋል። የሀገሪቱ ገዢ ፓርቲ አፍሪካ ብሔራዊ ኮንግረስ ኤኤንሲ አካሄዱን እየቀየረ እንደሆነ ለኮሚሽኑ ተናግረዋል። አሁን ሙስናን ለመዋጋት ቆርጠው መነሳታቸውን ገልጸዋል። ይህንን እስካሁን ለምን አላደረክም ትሉኝ ይሆናል። ነገር ግን መዘግየት ከመቅረት የተሻለ ነው ብለዋል። ሆኖም የፖለቲካ ተንታኞች ባለፈው ወር ከተቀሰቀሱት አመጾች በሀገሪቱ ላይ ካስከተሉት ውድቀቶች እና እየተባባሰ ከመጣው ድህነት በኋላ ከመቅረት መዘግየት ይሻላል የሚለው አባባል ብቻ በቂ አይሆንም ይላሉ። ሊዛ ጀንበርግ ገለልተኛ ዓለም አቀፍ የግንኙነት ባለሙያ ናቸው። የሲቪል ማህበረሰቡ ጠንካራ ውግዘቶችን እና ተጨባጭ እርምጃዎችን ማየት ይፈልጋል። እኔ እንደማስበው ከሆነ ትልቁ ስጋት ራማፖሳ ሙስናን ይደግፋሉ ብሎ ማሰቡ ላይ አይደለም። እርሳቸው ጸረ ሙስና አቋም አራማጅ በመሆናቸው ላይ የምንተማመን ይመስለኛል። ነገር ግን ዋናው ጉዳይ የበለጠ ተጨባጭ የሆኑ ክሶችና ተግባራዊ የሚደረጉ እርምጃዎች ማስፈለጉ ላይ ነው። ራማፖሳ በቀድሞ ፕሬዚዳንት ጃኮብ ዙማ የስልጣን ዘመን በፖለቲከኞችና በተባባሪዎቻቸው አማካኝነት ሲደረጉ የቆዩ የድብቅ ወይም የጨለማ ውስጥ ብልሹ ስምምነቶች እንደነበሩ ይናገራሉ። አያይዘውም ይህንን ለማስወገድና ወደ ትክክለኛ መንገድ ለመቀየር ፖለቲካ ውስጥ ለመቆየት እንደመረጡ ይገልጻሉ። ናሪና ቦለር ሙለር በደቡብ አፍሪካ የሂዩማን ሳይንስ ምርምር ምክር ቤት ፕሮፌሰር ናቸው። ተቋማትን በማስተካከል ረገድ በጣም ብዙ ሰርተዋል። እናም ሙስናን ለመዋጋት በሚደረገው ሂደት ይህ በጣም አስፈላጊ ነው። ኤስ አዩ ስፔሻል ኢንቨስቲጌሽን ዩኒት የተባለው ልዩ የምርመራ ክፍል እንዲጠናከርም ተገቢ የሆኑ ሹመቶችን ሹመቶችን ሰጥቷል። ልዩ የምርመራ ክፍሉ ወይም ኤስአይዩ ተጭበርብሯል በሚል ቅሬታ የሚቀርብባቸውን ጉዳዮች በመመልከት ላይ ነው። የዓለም አቀፍ ግንኙነት ባለሙያዋ ጀንበርግ ደቡብ አፍሪካውያን ለረጅም ጊዜ ሀገሪቱን ሲያስተዳድር የቆየውን ገዢ ፓርቲ ኤኤንሲ ከሙስና ጋር አቆራኝተው ይመለከቱታል ይላሉ። በኤኤንሲ ፓርቲ ውስጥ ያሉትን የሙስና መረቦች ማለያየት በጣም ከባድ ነው። ሌላው ከባድና አስቸጋሪው ነገር ደግሞ ኤኤንሲ በራሱ ከግዛቱና ግዛቱ ደግሞ ከኤኤንሲ ጋር እየተጣበቀ መሆኑ ነው። ስለዚህ በፓርቲውና በመንግስቱ መካከል ምንም አይነት ግልጽ የሆነ ልዩነት የለም። የህግ ባለሙያዎች በምርመራው ላይ በመንግስቱ ውሳኔ ላይ የፓርቲው ተጽዕኖ የት ላይ እንደሚጀምር እና እንደሚያበቃ እንዲሁም ለፓርቲው የሚኖረው ታማኝነት ሙስናን በመዋጋት በኩል የት ድረስ ሊያስኬድ እንደሚችል ለማወቅ ሞክረዋል። ቦለር ሙለር ራማፖሳ ጉዳዩን ወደፊት ለማስኬድ የትኞቹን ጉዳዮች ቅድሚያ እንደሚሰጧቸው ግልጽ ማድረግ ይጠበቅባቸዋል ይላሉ። በእውነቱ ለደቡብ አፍሪካና ደቡብ አፍሪካውያን ጥቅም ከሚያ የሚያስጠብቀው ወገንና በፓርቲ ውስጥ ላሉ መጥፎ ሰዎች ከለላ መስጠትን ከመቀጠል መካከል አንዱን መርጠው መወሰን ይኖርባቸዋል። የምርመራ ቡድኑ ከአራት መቶ በላይ የመስማት ሂደቶች በኋላ በመስከረም ወር መጨረሻ ያበቃል። ሰብሳቢው ዳኛ ሬይመንድ ዞንዶ በምርመራው የተገኙትን የግኝት ውጤቶች ይፋ አድርገው በመጨረሻ የመጥፎ ድርጊት ፈጻሚ ናቸው የተባሉ ሰዎች ለፍርድ ይቀርቡ ይሆን የሚለውን ውሳኔ ለመስማት ሀገሬው በመጠባበቅ ላይ ነው በሊንዳ ጊፍታሽ ከጆሃንስበርግ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ ጽዮንን ለዘገባው አመሰግናለሁ አድማጮች አሁን ልዩ ማሳሰቢያ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ኪውፒኤስ ኬ ላይ ያገኙናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። ራዲዮ በቴሌቪዥን አሁን አድማጮች፣ ቀድሞ የጀመረውን የቪኦኤ ጋቢናን ተከታተሉ። ቀደም ብለን ሰሞኑን በማሳሰቢያችን እንደጠቆምን ነው። በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ ለማስታወስ ወይም ለመግለጽ እንወዳለን። በኦሮምኛና በትግርኛ ስርጭቶችም እንዲሁ ዝግጅቱ እንደተጠናቀቀም ቀደም ብለን እናስተዋውቃለን። ተከታተሉ አድማጮች። አሁን የምሽቱ ምርጥ ዜማ የሚሰማበት ጊዜ ነው። The Matan to the somehow now we forgot what we do to i ባቲና ብሉዝን ነበር የሰማነው። ድምፃውያኑ ታደለ ሮባና ፈንታ በሌ ናቸው። እናመሰግናለን አድማጮች። ሌላ ማሳሰብ ያለን በአጭሩ ላስታውስ። በአድማጮች መስኮት ፕሮግራማችን ላይ ወይም በሌሎች ፕሮግራሞቻችን አስፈላጊ ናቸው ባላችኋቸው፣ እንዲሁም አዎንታዊ ፋይዳ ባላቸው ርዕሰ ጉዳዮች ላይ ያተኮሩ ተሳትፎዎችን ለመጋበዝ እንወዳለን። የንጹሐን ዜጎች ጭምር ህይወት እየጠፋ ያለበት ጦርነትና ግጭት በበረከተበት በአሁኑ ወቅት ታዲያ መልእክቶቻችሁ ገንቢ እንዲሆኑ ከስድብ ዘለፋና፣ አንዱ ሌላውን ከሚያንቋሸሽበት አነጋገሮችና አጠቃቀሞችም እንዲርቁ ወይም የጸዱ እንዲሆኑ የብዙዎችንም ምክራ ለማቅለል የሚያግዙ አስተያየቶችና መልእክቶች ብትልኩልን እንመርጣለን። የስልክ መልእክቶቻችሁን በነጻ የምንቀበልበት መስመራችንም በቅርቡ እንደ ቀድሞ አገልግሎት መስጠት እንደሚጀምር ከወዲሁ ለማስታወስ እንወዳለን። እንግዲህ ተሳተፉ ነው። አድማጮች፣ አሁን ወደ ሁለተኛው አጋማሽ ስርጭታችን ልንገባ ነው። ከምሽቱ ሶስት ሰዓት ከሰላሳ ሁለት ያመለክታል የስቱዲዮ ሰዓታችን። በሁለተኛው አጋማሽ ቀዳሚ ያደረግ ነው አዲሱን የአምነስቲ ኢንተርናሽናል ሪፖርት ይመለከታል። አምነስቲ ኢንተርናሽናል ቀደም ብዬ በመግቢያው እንደጠቆምኩት በትግራዩ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት አባላት እንዲሁም የአማራ ክልል ፖሊስ ኃይል እንዲሁም የፋኖ ሚሊሻዎች በልጃ ገረዶችና ሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች ያጠናቀረበትን ጥናት ነው ይፋ ያደረገው። ከዚህ ቀደም ሪፖርት የተደረጉት ሕገወጥ ድርጊቶችና ወሲባዊ ጥቃቶችን ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን እየወሰደ መሆኑን ያመለከተው የኢትዮጵያ መንግስት በበኩሉ ባወጣው መግለጫ አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉ ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሀት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። ዘገባውን የተከታተለው ደረጀ ደስታ ጥናቱን በተባባሪነት ያሰናዱትን የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሀ ተክሌን ጨምሮ አነጋግሮ የኢትዮጵያን መንግስት ምላሽንም አካቶ ተከታዩን ይዘው ቀርበዋል። አምነስቲ ከየካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናቀረው ፆታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን ስልሳ ሰው ሰዎች በማነጋገር መሆኑን ገልጿል። ከእነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት ደህንነቱ በተጠበቀ የስልክ መስመር መሆኑን አስታውቋል። ከየካቲት እስከ ሚያዚያ ባሉት ወራት ውስጥ 1288 የሚሆኑ የፆታ ጥቃትና መድፈር የደረሰባቸው ሴቶች ወደ ሕክምና ጣቢያዎች መሄዳቸውን የሚያሳይ መረጃ ከጤና ተቋማት ባለሙያዎች መሰብሰቡንም አመልክቷል። የኢትዮጵያ መንግስት ባወጣው መግለጫ ደግሞ በማናቸውም ሁኔታ ውስጥ ወሲባዊ ጥቃትን የሚያወግዝ መሆኑን ገልጾ በትግራይ ክልል ውስጥ በተካሄደው ግጭት ወቅት አንዳንድ የሰራዊቱ አባላት በግልጽ የተሰጣቸውን መመሪያና ደንቦች በሚጻረሩ ተግባራት ላይ መሳተፋቸውን በመገንዘብ መግለጫ ማውጣቱን ጠቅሷል። እንዲህ ያሉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችንም ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎችን መውሰዱንና ወደፊትም ጥቃት ፈጻሚዎችን ለፍርድ ማቅረቡን ይቀጥላል። لبت على የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ አይደለም የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችንና እዚያም ውስጥ በማይካድራ ወንጀል ፈጽመው ከሸሹት ጋር ተደባልቀው የሚገኙትንና በዚያም የሰፈሩትን ብዙ የወያኔ ሚሊሻዎችን ነው ብሏል። ጥናቱን ያዘጋጁትና የአምነስቲ ኢንተርናሽናል የቀውስ አማካሪ የሆኑት ዶናቴላ ሮቬራ ከአሜሪካ ድምፅ የእንግሊዝኛው ፕሮግራም ስቲቭ ሚለር ጋር ባደረጉት ቃለመጠይቅ ይህ በመካከለኛው ምስራቅና በአፍሪካ የጾታ ጥቃቶችንና ጦርነቶች ላለፉት ሀያ ዓመታት እንደመረመረ ሰው እንዲህ ያለ የከፋ ሁኔታ ገጥሞኝ አያውቅም ብለዋል። እሳቸውም ጨምረው እንደተናገሩት በሪፖርታቸውም ላይ እንደተዘገበው የትግራይ ሴቶችና ልጃገረዶች የጦር መገልገያ በመሆን መድፈርና ወሲባዊ ጥቃት ተፈጽሞባቸዋል ተብሏል። በሴቶቹ ላይ የተፈጸሙት ብዙዎቹ ወሲባዊ ወንጀሎች ከባድና አስደንጋጭ ናቸው። ሴቶች በቡድን የተደፈሩ ለወሲብ ባርነት የተዳረጉ በተለያዩ የማሰቃያ ዎች የተጎዱ ማንነታቸውን የሚያጎድፍ ስድብ፣ የሞት ማስፈራሪያና ዛቻዎች የደረሱባቸው በመሆኑ ዘላቂ የአካልና የስነ ልቦና ጉዳት ደርሶባቸዋል ሲል አምነስቲ በሪፖርቱ አመልክቷል። ብዙዎቹም ወንጀሎች በጦር ወንጀለኝነት ሊያስጠይቁና በሰው ልጆች ላይ ሊፈጸሙ የማይችሉ ናቸውም ብሏል። የኢትዮጵያ መንግስት በመግለጫው አምነስቲ ኢንተርናሽናል በቀደሙ ሪፖርቶቹ በኢትዮጵያ መንግስት ላይ ስሜት ቀስቃሽ ጥቃቶችንና የስም ማጥፋት ዘመቻዎችን ወደ ማካሄድ ያዘነበለ ይመስላል ብሏል። በተለይም በአንዳንዶቹ የምስራቅ አፍሪካ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስተዋል። አምነስቲ ኢንተርናሽናል በበኩሉ ለኢትዮጵያና ኤርትራ ለሚገኙ መሪዎች፣ በደረጃው ላሉ መንግስታዊ መስሪያ ቤቶች በጥናቱ ላይ አስተያየታቸውን እንዲሰጡ መጠየቁን ገልጾ ምንም ምላሽ አለማግኘቱን ጠቅሷል። በሌላም በኩል ለሪፖርቱ ምላሽ እንዲሰጡና አስተዳደራቸው እነዚህን ድርጊቶች ለማስቆም ምን ዝግጅት እያደረገ እንደሆነ የተጠየቁት የዋይት ሀውስ ቃል አቀባይ ጄን ሳኪም ተከታዩን ምላሽ ሰጥተዋል። በአካባቢው ካሉ ሀገራት መሪዎች ጋር በቅርበት እየተገናኘን ነው። በኢትዮጵያ ውስጥ እየተካሄደ ባለውና በምናየው የሰብአዊ መብት ጥሰት በእርግጥ ደንግጠናል። ይህም በሚመለከት በዚህ አካባቢ እየሰራን ስላለው ዝርዝር ነገር ይበልጥ መረጃ ለማግኘት በእርግጠኝነት የምመራችሁ ወደ ውጭ ጉዳይ ሚኒስቴራችን ነው። በዚህ ጉዳይ በአስተዳደራችን ባለስልጣናት አማካኝነት በርካታ መግለጫዎችን አውጥተናል። ወደፊትም በይፋ ማውጣታችንን እንቀጥላለን። በሌላም በኩል የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረ ክርስቶስ ባወጡት የትዊተር መልእክት አምነስቲ ኢንተርናሽናል ኤርትራን በጠላትነት ማሳደድና የስርዓት ለውጥ አጀንዳውን እውን ለማድረግ ባለፈው መጋቢት በማይካድራ ጭፍጭፋ ፈጽመው የሸሹትን የወያኔ ሚሊሻዎች የሐሰት ምስክርነት ያቀርባል ብለዋል። የአምነስቲ ኢንተርናሽናል ሪፖርት ግራና ቀኝ ያሉትን እውነታዎች ለማጣራት ምንም ፍላጎት ሳያሳይ የቀረበ የሙያ ስነ ምግባር የጎደለ ነው ብለዋል። በሚያሳዝን ሁኔታም ይህ ፖለቲካ ይዘት ያለውና የኤርትራን ስም የማጥፋት ጥቃት ለመጀመሪያ ጊዜ የተፈጸመ አይደለም ብለዋል። የውጭ ጉዳይ ሚኒስትሩ ይህን ዘገባ መሰረት በማድረግ የሪፖርቱ ተባባሪ አዘጋጅና የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሐ ተክሌ ጋር ቆይታ አድርገናል። በቅድሚያም ይህ ሪፖርት ከእስከዛሬዎቹ ሪፖርት በምን እንደሚለይ በማስረዳት ይጀምራሉ። ይህ እንግዲህ ጊዜ ወስደን ረጅም ጊዜ ያጠና ነው ጥናት ነው እና በዚህ አመት በፈረንጆቹ አቆጣጠር ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈጅቷል። ረጅም ማለት ያው ኮሚኒኬሽንም ካለመኖሩ አንጻር ሌሎች ሌሎች ስጋሪ ነገሮች ከመሆናቸው አንጻር እነዚህን ወደ ስልሳ ሶስት የሚጠጉ ሰዎች ለረጅም ጊዜ በተለያዩ መንገዶች እንደመናገር ናቸው እና ስለዚህ ከዚህ ከነበሩት የሚለየው በጣም ብዙ ሰዎች ማናገራችን፣ ሁለተኛ ደግሞ እዚህ ስራ ላይ ተሰማርተው ካሉ የህክምና ና እና የሰብአዊነት አገልግሎት የሚሰጡ ድርጅቶች ከእነሱም ጋር በተገኙ መረጃዎች ማጠናከራችን በመሆኑ ከሌሎቸን በሚዲያ ሲወጡ ከነበሩት የተወሰኑ ሰዎች ብቻ እናቅረው ከእዚያ ወጡ ከነበሩት አንጻር የተሟላ ነው ማለት ይቻላል። በተለይ የፆታ ጥቃት እንዴት እንደተፈጸመ እስከ መቼ እንደቆየ የቤት አካባቢዎች እንደነበሩ የተሟላ ስዕል የሚሰጥ ነው ብሎ ማለት ይቻላል። አምነስቲ ከየካቲት እስከ ሰኔ ሺ አስራ ሦስት ድረስ ያካሄደውን ጥናት ያጠናከረው ፆታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ይሆናል ያሉትን 63 ሰዎችን በማነጋገር መሆኑን በሪፖርቱ ገልጿል። ከነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት የስልክ መስመር መሆኑን አስታውቋል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ ነው የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሽቱት ጋር ተደባልቀው ተጠብቀው የሚገኙትን ነው። ብዙ የወያኔ ሚሊሻዎችም ሰፍረዋል ብሏል እና በዚያ ላይ በአንዳንዶቹ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል በተለይ በምስራቅ አፍሪካ ባሉት ላይ እዚህ ላይ እርስዎ ምን ይላሉ አዎ እንግዲህ ጦርነት ከተጀመረ ወዲህ ላይ እዚህ ላይ ጥናት የሎችን እንደዚ ምርመራዎች ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል መንግስት ደግሞ ይንን ፈቅዶልን አያውቅም ምላሽም አይሰጠንም በኢሜልም በደብዳቤም ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ ገለልተኛ አይደለም ብሎ ማለት ትንሽ እንትን አይሆንም ምናል ምናልባት ያተፈቅዶልን ቢሆን ኖሮ እንደውም የበለጠ ቁጥር ያላቸው ሰዎች ማግኘት እንችል ነበረ። በስልሳ ሶስት ብቻ ሳይሆን ከዛ በላይ ያሉ ሰዎች ማናገር እንችል ነበረ ግን ያንን ስላልፈቀደልን ነው የሆነው። ሌሎቹ አሁን ለምሳሌ ሱዳን ያሉ እንደዚህ ናቸው እንደዚህ ናቸው የሚለው ብዙዎቹ እንግዲህ ሴቶች ናቸው። ትልልቅ ሴቶችም አሉ፣ ወጣቶችም አሉ። ያናገር ናቸው ተዋጊም ቢሆኑ ይሄ ጉዳት ሊፈጸምባቸው የሚል ነገር የለም። ሌላ በሰብዓዊ መብት ጥሰት የሚጠየቁ ከሆነ መጠየቅ ነው እንጂ ያለባቸው መደፈር የለባቸው። በዚሁ ደግሞ በርቀት እንዳናገር ናቸውም ቢሆን ምሳሌ እነሱን አናግረን የህክምና ባለሙያዎችንም አናግረናል እና እዛ ያሉት ማለት ነው ሽሬና ሌሎች አካባቢዎች ያሉ ኢንዱስትሪዎች እና ባለሙያዎች ከሚነግሩን ጋር በጣም ተመሳሳይ ነው። በሰርቫይቨሮቹ ወይም ደግሞ በጉዳተኞቹ ምስክርነት ላይ ብቻ ተመሰረተ አይደለም። አሁን ብዙዎቹን ኬዞች የዛ ያሉት ሐኪሞች በተለይ በዚህ ጉዳይ ላይ የሚሰሩ ሐኪሞች ያውቋቸዋል። ምንም ተጋነን ነገር የለውም። ምናልባት መጋነን ያለበትን ያህል ወይም ደግሞ መደረስ ያለበትን ያህል አለመረሳችን ነው እንጂ ችግር መሆን ያለበት ባለው ሁኔታ መረስ የቻላቸውን ሰዎች አናግረን እንደው እንትን ያረግነው እና እንዲያውም ወደ ትግራይ ሄደን መስራት ቢፈቀድልን ኖሮ ከዚህ የባሰን ሊሆን እንደሚችል የሚል ግምት ሌላው ያው እንግዲህ ግለሰቦች ላይ የሚያተኩል ነገሮች አሉ። ምንም መሰረት የላቸውም። አንዱ አሁን እርስዎም የጠቀሱት እና መንግስትም በሪፖርቱ ያነሳው አንድ ሺህ ሁለት መቶ ሰማንያ ስምንት የሚሆኑ የጾታ ጥቃትን ተፈጽሞባቸዋል የተባሉ ሴቶች ወደ ሕክምና ጣቢያዎች ሄደው ሪፖርት ማድረጋቸውን እና እንክብካቤ ህክምና ማግኘታቸውን እርዳታ ማግኘታቸውን የሚጠቁም ሪፖርት ከጤና ተቋማቱ ማግኘቱን በሪፖርቱ ተካትቷል። ግን በሌላ በኩል ደግሞ የጤና ተቋማቱ የወደሙ መሆኑን እዛው ሪፖርቱ ላይ ተገልጿል እና ከተአማኒነት አንጻር የሚል በመግለጫ ውስጥ በዚህ ያለ ይዘት ያለው ነገር መንግስት አውጥቷል እዚህ ላይ ምን ይላሉ? ሁኔታው እንግዲህ ያው ነገሮችን የማጣበም ጉዳይ ነው እንጂ ሪፖርቱ ላይ ግልጽ ናቸው። ምሳሌ ብዙ የጤና ተቋማት ተጎድተዋል። ይህንን ደግሞ ሪፖርት ያደረግነው እኛ አይደለንም ውስጥ የነበሩ ለኤምኤስፍን ጠቅሰ ትላለሁ ያ ማለት ሁሉም ፈርሰዋል አይደለም፣ የተወሰነ አገልግሎት የሚሰጡ አሉ። እና አንድ ሺ ሁለት መቶ አካባቢ ሰዎች ጾታዊ ጥቃት ደርሶባቸዋል የሚለውን ነገር ራሱ ከዩኤንኤፍፒኤ ዌብሳይት ላይ የኢትዮጵያ ዩኤንኤፍፒኤ ዌብሳይት ላይ ያገኘነው ነው። ግን ደግሞ የሚሰሩ ሚጠና ጣቢያዎች አሉ። የሽሬ ሆስፒታል ይሰራል፣ የሁመራ ሆስፒታል ይሰራል፣ የአክሱም ሆስፒታል ይሰራል፣ የአዲግራት ሆስፒታል ይሰራል። ከእነዚህ ውስጥ ደግሞ ጉዳት ደርሶባቸውም አሉ፣ ደግሞ የተወሰነ ፓርታቸው ያለመ መድኃኒቶቻቸው የተዘረፉ መሳሪያዎቻቸው የተዘረፉ አሉ ባላቸው አቅም ግን እየሰሩ ስለዚህ ይሄ ደግሞ እዛ ላይም ተገልጿልና ግን ያው ቁጥሮችን እንደዚህ እያወጡ በተገለጹበት መልክ ሳይሆን ባልተገለጹበት መልክ የማቅረብ ነገር ነው የሚሆነው። ይህ ነገር ለምሳሌ አሁን አዲ ግራት ላይ ለምሳሌ ሶስት መቶ ሰባ አምስት ኬዞች አይተናል ፆታዊ ጥቃት ብሎ ከዛ ከአይን ያገኘ ነው ከሐኪም ቤት ማለት ነው አጠቃላይ እሱ ደግሞ ፆታዊ ሌሎች መጫዎች ደግሞ በትግራይ ላይ ወደ አንድ ሺህ ሁለት መቶ ተደርገዋል እንባለን። ይህ እንግዲህ ትክክለኛ ቁጥር ነው ማለት አይቻልም። ምክንያቱም ሕክምና ጣቢያ የሚሄዱ የሕክምና አገልግሎት ለማግኘት የሚሄዱ ተጎጂዎች በጣም ትንሽ ናቸው። በተለያዩ ምክንያቶች አንደኛ ተደራሽነትና እና የጸጥታ ሁኔታ ብዙ አይመቻቸውም። ሁለተኛ እንደዚህ ነገሮችን ደግሞ ሪፖርት ማድረግም ታቡም ወይም ደግሞ ነውርም ነው። ስለዚህ ቁጥሩ ከዛ በላይ እንደሆነ ነው መገመት ያለበት እና ያው ያነሱት ምክንያት ብዙ ውሃም ያነሳ አይደለም። ሪፖርቱን የሚያነብሰው በደንብ የሚገባው ይመስል በተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን እና የኢትዮጵያ ሰብ ጠቅላይ ኮሚሽን በጋራ እያካሄዱ ያሉትን ሪፖርት አምነስቲ ለመቀበል አለመፈለጉ አስገርሞኛልም ይላል የኢትዮጵያ መንግስትና እናንተ መቀበል አልፈለጋችሁም ወይስ ምንድን ነው ያለው ነገር በሱ በኩል አምነስቲ የሚደረጉ ኢንቨስቲጌሽኖች ወይ ምርመራዎች ካሉ ለነዛ ለመተባበር ፈቃደኛ ነው፣ ገለልተኛና ነጻ እስከሆኑ ድረስ ማለት ነው። ግን ፐብሊክሊ ይህንን እንደግፋለን፣ ይህን አንደግፍም የሚል ነገር ወተና ወተን አናውቅም። ይህንንም እንትናርገን አናውቅም። ያው ተስፋ የምናደርገው ግን ሂደታቸውም ውጤታቸውም አሁን እኛ የመዘገብነውን ነገር ቫሊዴት ያደርጋል ብለን እናስባለን፣ በትክክል የሚሰሩ ከሆነ። አሁን በአማራና በአፋር ክልል እየተነሱ ያሉ የሰብአዊ መብት ጥሰቶች አሉ እነሱን አስመልክቶ አምነስቲ እስካሁን ያለው ነገር አለ። በእርግጥ እርሶ ክስተቶቹ መገናኛ ብዙሃን ላይ ስለወጡ ብቻ ሪፖርት እናወጣለን ማለት አይደለም ብለዋል መባሉን አንብቤያለሁ። አምነስቲ ጉዳዩን እየተከታተለው ነው። ይሄም ሆነ ኦፍኮርስ እንግዲህ የምታውቁት ነው። አሁን ለምሳሌ የሴክሹዋል ቫዮለንስ ለመስራት ምን ያህል ጊዜ እንደወሰደብን እዛው ሪፖርቱ ላይ ገልጸናል። ቀጥታ መሬት ላይ መገኘት ስለማንችል እና ነገሮች በተፈጠሩ ቁጥር ሄዶ ማጣራት ስለማንችል፣ በጣም የተራዘዘ ሂደት እየሄድነው ነገሮች እንደዚህ ዓይነት ነገሮች የምናጣራው ያሉንን ቴክኖሎጂዎች ያሉንን አቅም በሙሉ እንጠቀማለን። ግን ደግሞ ግራውንድ ላይ ሄደን እዛ ቦታ ላይ ሄደን መስረታ አለመቻላችን በወቅቱ እንደተፈጠሩ ሪፖርት ለማድረግ ከባድ ነው የሚያደርግ። ስለዚህ አሁን አፋር ላይ ተፈጥረዋለ የሚባሉትን፣ በአማራ ክልል ላይ ተፈጥረዋለ የሚባሉትን፣ የስደተኞች ታዛት ላይ ተፈጥረዋለ የሚባሉትን ለመስራት እንግዲህ በተሟላ ደረጃ ለመስራት ከምን ተደራሽነትም ችግሮች አሉ። ከዛ ምክንያት መናገር እያለብን ግን መረጃ በማጣት ብዙ ያሳለፍናቸው አሉ። እነዚህ ብቻ አይደሉም። አሁን በኢንሻንጉሎች በተከታታይ የሚፈጸሙ ነገር አለ። መረጃ እንዳገኘን ተናግረናል። ሳናገኝ ደግሞ መረጃ ለመረጃ ምንም መናገር አንችልም። ህፃን ወታደሮች የተባሉ ነገሮች አሉ። ፎቶዎች ብቻ ናቸው የወጡት። በፎቶ ላይ ተመስረተ ደግሞ ያንን ነገር መናገር ብቻ ይቻል። ብዙ ነገሮች ነው ዝርት ቤት መጠቀቅ ያለባቸው ና በዚህ አይነት ነገሮች ላይ በፍጥነት እንደተፈጠሩ መረጃ ለመሰብሰብ እና በወቅቱ ሪፖርት ለማድረግ ያው ቦታው ላይ መገኘት እናንት ማለት አለብን። ግን ያ ማለት እየሰራን አይደለም ማለት አይደለም። የአፋሩ በተለዩ በቅርብ እየተከታተልን ነው። እንደምታውቁት እዛ አካባቢ የኢንተርኔትም የስልኩ ችግር አለ። ስለዚህ ብዙ አስቸጋሪ ሆኖብናል ግን በዚህ ሁኔታ ላይ በምንችለው ሁሉ ነገሮችን ለመከታተልና መረጃ ለማሰባሰብ እየሞከርን፣ እንደሚታወቀው የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ውሳኔውን ማንሳቱን ባሳወቀበት ማግስት የወጣ ሪፖርት ነው። ሪፖርቱ በዚህ ጊዜ እንዲወጣ የተደረገበት የተለየ ምክንያት አለ? አጋጣሚ ነው ማለት አንድ ሪፖርት ሲሰራ እና መረጃውን ሰብስበን በቂ መረጃ አለኝ ካለን በኋላ ቀኑ እንወስናለን። ያን የምንወስነው እንግዲህ ከወር ከሁለት ወር በፊት አንዳንዴ የመጓተት ነገሮች ሊኖሩ ይችላሉ። ምናልባት ራሱ መንግስት የውጭ ጉዳይ ሚኒስትርም ይህን ጉዳይ ጋር ከሁለት ሳምንት በፊት ደብዳቤ በዚህ ጉዳይ ላይ ሪፖርት ልናወጣ ነው በቅርብ ጊዜ ውስጥ ስለዚህ ምላሽ ስጠን ብለን ጠይቀናቸው ነበረ። ስለዚህ ሪፖርት እንደመጥ እየመጣ እንደሆነ ያውቃሉ። ስለዚህ ትናንትና ወይ ከትናንትና ወዲያ መንግስት ዲክሌር ስላደረገ ያወጣነው ነገር አይደለም። ከዛ ቤት በተያያዘ ፕላን ነው እና ኢንተረስቲንግሊ ውጭ ጉዳይ ሚኒስትር አቶርኒ ጀኔራል ኦፊስ በሙሉ ነገረናቸዋል። በደብዳቤ ፖልት ሊወጣ ነው ለ ከሁለት ሳምንት በፊት ነገረናቸዋል። እና ከዚህ ጋር ማያያዛቸው ራሱ ይገርማል። ያው ለፐብሊክ ኮንሳምሽን ካልሆነ ያውቁት ነበረ። አቶ ፍሳሀ ተክሌ የአምነስቲ ኢንተርናሽናል የምስራቅ አፍሪካ አብኚ ከድምፅ ራዲዮ ስም በጣም አመሰግናለሁኝ። እሺ፣ እሺ ደረጀ፣ በጣም አመሰግናለሁ። ደረጀን ረጀን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። የኢትዮጵያ ሕዝባዊ ዲፕሎማሲያዊ ቡድን በሀገራዊ ወቅታዊ ሁኔታዎች የተነሳ ትኩረቱን በውጭ ጉዳዮች ላይ በውስጥ ጉዳዮች ላይ ለማድረግ መወሰኑን ይፋ አደረገ ይላል። ዓለም አቀፉ መገናኛ ብዙኃን ያሰራጩታል ያለውን የሀሰት ዜና እና ዘገባም እንደሚቋቋም ይገልጻል። ለትግራይ ሕዝብም ልጆቹን በጦርነት ከማማገድ እንዲቆጠብ መልእክት እንደሚያስተላልፍም አመልክቷል። ይለናል መለስካቸው አማኔ የተከታተለው የቡድኑ አመራር አባላት ዛሬ በውጭ ጉዳይ ሚኒስቴር ተገኝተው ለጋዜጠኞች እንዳስረዱት ቀደም ሲል ሕዝባዊ ዲፕሎማሲ ቡድኑ የነበረው የእንቅስቃሴ ትኩረት አቅጣጫ በአስገዳጅ ሀገራዊ ሁኔታዎች ሳቢያ ተለውጧል። ከአስር ዓመት በፊት የተመሠረተው ይህ ቡድን ታላቁ የህዳሴ ግድብን በተመለከተ የኢትዮጵያን አቋም ጉዳዩ በቅርበት ወደሚመለከታቸው ሀገራት እየተጓዘ አያሌ ሥራ እንዳከናወነ ያስታወሱት የአመራር አባላቱ በአሁኑ ወቅት ተመሳሳይ ተግባራት መፈጸም የሚያስፈልግ ቢሆንም ወቅታዊው ሁኔታ ግን አዲስ ቅደም ተከተል ማበጀት ግድ ይላል ብለዋል። ከአመራር አባላቱ አንዱ አቶ ጥበቡ በለጠ አሁንም በሰሜን ኢትዮጵያ ያለው ችግር ብዙ ሕዝብ ለአደጋ የተጋለጠበት ሁኔታ አለ። የእምነት ተቋማት እጅግ ኢትዮጵያን የሚያሳውቁ ቅርሶች ለአደጋ የተጋለጡበት እንደ ቅዱስ ላሊበላ አብያተ ክርስቲያናት አይነት በጣም ዓለም በስስት ዓይን የሚያያቸው ቅርሶች ኢትዮጵያ ስትባል ወዲያው ብቅ የሚሉ ታላላቅ ቅርሶቻችን አደጋ ላይ ናቸው። ስለዚህ እነዚህን አደጋዎች ሁሉ በመቀነስ በሕብረተሰብ መካከል መግባባት እንዲኖር፣ ወንጀለኞችም ፍርድ ለፍትህ እንዲቀርቡ ግፊት ማድረግ ኢትዮጵያ ላይ የተቃጣው የአገር ሉዓላዊነትን ለመድፈር የሚደረገውን ጥረት ሱዳኖች ድንበራችንን ጥሰው የገቡበትን እነዚህ እነዚህ ነገሮች የማንቃት ስራ ፐብሊክ ዲፕሎማሲው እንደ አገር ይሰራል። የሕዝባዊው ዲፕሎማሲ ቡድን ሰብሳቢ አቶ ጌታቸው በለጠ በበኩላቸው ህወሀት በኢትዮጵያ የህዝብ ተወካዮች ምክር ቤት በአሸባሪነት ከመሰየሙ በፊት ጉዳዩ በሰላማዊ መንገድ እንዲያልቅ አንዳንድ እቅዶችን ቡድኑ አሰናድቶ እንደነበር አስረድተዋል። ከዚያ በኋላም በቡድኑ አማካይነት ተከናውነዋል ያሉትን አስታውሰዋል። ሁላችሁም እንደምትሰጉት እንደ ዜጋም ስለምንሰጋ ይሄ ጉዳይ ትንሽ ነገሮቹ እየተባባሱ ስለሄዱ ምን አለ በሃይማኖቷ እንደምትኮራ የሃይማኖት ክብር እንደሚሰጥ ህዝብ እስቲ ከሃይማኖት ጉዳይ እንጀምር ብለን ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር አድርገን የሰባት ቀን ጾምና ጸሎት እንዲደረግ ኃላፊነቱን ለሚመለከተው ተቋም ሰጠን። እኛ ከበስተጀርባ ሁሉን ነገር ፋሲሊቴት አድርገን አባቶች ለሰባት ቀን ምህላ ገቡ። በጾም በጸሎት በርካታ ሚዲያዎች ይህን ፕሮግራም በቀጥታ ሲያስተላልፉ ነው። ይሁንና ሀገራዊው ሁኔታ ይበልጥ እየከፋና ግጭቱም እየተባባሰ መምጣቱ ቡድኑን እንደ ማንኛውም ሀገራዊ ኃይል ሚናውን በማያወላውል መልኩ እንዲለይ ተጽዕኖ እንዳሳደረበት አቶ ጌታቸው አልሸሸጉም። በሳቸው አንደበት ፍልሚያው በአሁኑ ጊዜ ጦር ሜዳ ደርሷል። አሻራው እንደ ቀድሞው አረንጓዴ አሻራን ማስቀመጥ ብቻ ሳይሆን የደም አሻራንም የሚጠይቅ ሆኗል ብለዋል። የህዝብ ዲፕሎማሲ ቡድኑም ከዚህ አኳያ አሁን በዓለም አቀፍ መገናኛ ብዙሃን ይስተጋባል ያለውን በኢትዮጵያ ላይ ያነጣጠረውን አሉታዊ ዘገባ ይመክታል ብለዋል። የተጽዕኖም አሻራ በዓለም አቀፍ ሚዲያዎች ላይ የምናሳርፍበት ጊዜ ነው። ውሸት ከአሁን በፊት በነገራችን ላይ በዓለም አቀፍ ሚዲያዎች የማይታይ ትሬንድ በዓለም አቀፍ ደረጃ ባፈጠጠ መልኩ፣ ግልጽ በሆነ መልኩ፣ ባልተደባበቀ መልኩ፣ ባልተሸፋፈነ መልኩ አቋም የሚወስዱ ከኤቲክስ ያፈነገጡ ኢንተርኔሽናል ሚዲያ በሀገራችን ላይ የዘመቱበት ጊዜ ነው። ለሱ ውሸታችሁ ነው፣ ከእውነት ርቃችኋል ብለን አሻራ እናኖራለን። እንደ ቡድንም እንደ ግልም እናደርጋለን። ከዚህ በኋላ እሶሶ አይሰራም። ሀገር የመታደግ ህልውና የማስከበር ታሪክ የማስቀጠል ድርሻ እንደወደቀብን እናቃለን። የጦርነትን አውዳሚነት በአጽንኦት የተናገሩት የኢትዮጵያ ህዝባዊ ዲፕሎማሲ ቡድን ሰብሳቢ በእምቢተኝነትና ከእኛ በላይ ተዋጊ የለም ለሚሉ የህወሓት መሪዎች የትግራይ ህዝብ ልጆቹን አሳልፎ እንዳይሰጥ ሲሉ የቡድናቸውን መልዕክት አስተላልፈዋል። የትግራይ ህዝብ ቅንነትን እናቀዋለን፣ የእንግዳ ተቀባይነትን እናቃለን። የትግራይም ህዝብ ልጆቹን አደብ ያስገዛ ስለ ጦርነት ከማንም የበለጠ የትግራይ ህዝብ ያውቃል። ይህን መልዕክት በግልጽ ቋንቋ እናስረክባለን። ሀገር የማዳን ጉዳይ ስለሆነ የባህላዊ እርቅም ጉዳይ እንደ ዶሮ አንተምተው አንተምተው አይደለም። ይሄ እርቅ የሚባል ተንበርክኮ እናቶች መሪዎቹ ፊት ተንበርክከው በጡታችን እያሉ እናት አትታለፍም። ያንን የካደ ሰው እንደገና ሌላ የባህላዊ ጨዋታ ጀምረን እንዴት ናችሁ? አያስፈልግም። እነሱ የተሳሳቱት ውጊያ ጦርነት ባህላዊ ጨዋታችን ነዋል። ስለዚህ ለኢትዮጵያ ህዝብና ለኢትዮጵያ ታሪክ ጦርነት አውዳሚ ነው። የኢትዮጵያ ህዝባዊ ዲፕሎማሲ ቡድን ከአገሪቱ የተለያዩ ማኅበራዊና ሙያዊ ዘርፎች የተሰባሰቡ አባላትን ያቀፈ አካል እንደሆነ ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አምባገነናዊነት አሳሳቢ በሆነ ሁኔታ ተመልሶ እያቆጠቆጠ በመጣበት በዚህ ዘመን ዴሞክራሲ አገር መምራት የሚያስችል የሚያስችልና ለሕዝቦች ተጨባጭ ውጤት የሚያመጣ መሆኑን በግልጽና በማያሻማ ሁኔታ ማሳየት አለብን ያሉት የአሜሪካ ዓለም አቀፍ የልማት አስተዳዳሪ ሰማንታ ፓወር ናቸው፣ ይላል ርዕሰ አንቀጹ ሀተታውን ሲጀምር። አምባገነኖች ትልቅ ኃይል ያለውን የተሳሳተ መረጃ በመርጨት ዴሞክራሲ የሚያደርገውን ነገር እነሱ ያደረጉት መሆኑን እየሰበኩ ነው። ይሁን እንጂ ያተረካግን ሰት ነው ብለዋል አስተዳዳሪዋ። በእርግጥም የቪዲየም ተቋም እንዳመለከተው አብዛኞቹ የዲሞክራሲ ተመራማሪዎች በ25 ዓመታት ውስጥ የዲሞክራሲን ፈለግ በተከተሉ አገሮች ላይ ባደረጉት ክትትል ዲሞክራሲያዎቹ አገሮች የጠቅላላ አገር የውስጥ ምርታቸው 20 ከመቶ ማደጉን አስታውቀዋል። ለእነዚህ አገሮች ምጣኔ ሀብት ፈተናው የሆነ ሙስና ነው። የምጣኔ ሀብት ልሂቃን፣ ብልሹ ፖለቲከኞች የራሳቸውን ጥቅሞች የሚያስከብሩባቸውን መረቦች በመጠቀም ዲሞክራሲን ከውስጥ ሆነው ሊቦረቡሩት ይችላሉ ብለዋል። ዩኤስ አይዲ ሙስናን ለመዋጋት የተቀናጁ የጸረ ሙስና ስራዎችን ለመደገፍ ና ለማጠንከር በመላው ተቋማቱ የተጠናከረ ከመጣው ከውጭ ጉዳይ ሚኒስቴር ጥረት እና ከፍትህ እንዲሁም ከገንዘብ ሚኒስቴር ጋር በመተባበር የጸረ ሙስና ተቋም ግብረ ኃይል አቋቁመዋል። ይህ ግብረ ኃይል ፈጣን ምላሽ የሚሰጥ ዘዴን የሚያቋቁም በመሆኑ ዩኤስኤድ ዘርፈ ብዙ ፕሮግራሞችን መክፈት ይችላል። ይህም የውጭ ጉዳይ ሚኒስቴርን ጥረት የሚደግፍ ሲሆን፣ ጸረ ሙስና ማሻሻያዎችን በማድረግ ለዲሞክራሲ መስፋፋት መንገድ ይከፍታል። ለዚህ ፈጣን ምላሽ ፕሬዚደንት ጆ ባይደን አዲሱ የበጀት እቅድ 50 ሚሊዮን ዶላር መድቧል። ዩኤስኤድም የገንዘብ ለተሳሳተ ዓላማ በዋለበትና በአገሪቱ ውስጥ ያለው የዲሞክራሲ ሂደት የሚጎዳ ሆኖ ከተገኘ ከመንግስት ተቋማት ሁሉ እያነሳ ወደ ሲቪል ማህበረሰብ ድርጅቶች ያዟዝሯል። ከጸረ ሙስናው ባሻገርም አገሮች የሳይበር ደህንነታቸውን እንዲያጠናክሩ፣ የተዛባ መረጃዎችን እንዲመክቱ ከማድረግ ጋር የዲሞክራሲ ኃይሎች ራሳቸውን ከዲጂታል ስለላና ከሳንሱር አፈና እንዲከላከሉ እንረዳለን ብለዋል አስተዳዳሪዋ ሰማንታ ፓወር። ዩኤስኤድ ከአሜሪካ ውጭ ጉዳይ ሚኒስቴር ከዓለም አቀፍ የግሎባል ኤጀንሲ ተቋም ጋር በመሆን ነፃና ክፍት የሆነ የኢንተርኔት አገልግሎት እንዲስፋፋ፣ የዲሞክራሲ እሴቶችና የሰብአዊ መብት መርሆዎች ከአዳዲስ ቴክኖሎጂዎች ጋር እንዲቀናጁ ሲያዘጋጁ ከየአገሮቹ ጋር በመተባበር እየሰራ ይገኛል። በተመሳሳይ ሁኔታም ዩናይትድ ስቴትስ ትኩረቷን ነፃና ገለልተኛ የሆነ ሚዲያ በመላው ዓለም እንዲስፋፋ በጨቋኝ መንግስታት እና በኢኮኖሚ ሁኔታዎች ችግር ላይ ያሉትን ጋዜጠኞች በመደገፍ ላይ ትገኛለች። ከቅርብ ዓመታት ወዲህ አምባገነን አገዛዞች እየተነሱ ቢመጡም ዴሞክራሲ ዛሬም ቢሆን በመላው ዓለም በጣም ተወዳጅና ተፈላጊ የሆነ ስርዓት ነው ብለዋል ሰማንታ ፓወር። በመጨረሻም ርዕሰ አንቀጹ ዩናይትድ ስቴትስ በየትኛውም የዓለም ክፍሎች ያሉት ሕዝቦች ራሳቸውን እንዲያስተዳድሩና መሠረታዊ ነፃነትን እንዲጎናጸፉ ትደግፋለች ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ልዩ ማሳሰቢያ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርስ በኤፍኢሲ 56ኛ በሲምቦል ሬት 450 ምስዋኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ኪፒኤስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። አሁን ራዲዮ በቴሌቪዥን ጀምሯል። አድማጮች ካለፈው ሰኞ ጀምሮ የመከታተል እድል ለነበራችሁ፣ ሌሎቻችሁም ተከታተሉ። ቀድሞ የጀመረው ቪኦኤ ጋቢናን ተከታተሉ። ታዲያ በሰሞኑ ማሳሰቢያችንን እንደጠቆም ነው። በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ ለመግለጽ እንወዳለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱ እንደተጠናቀቀም አስቀድመን እናስታውቃለን። አድማጮች ቀደም ብለን በፕሮግራም መጣበብ ሳቢያ ሙዚቃ ያስተዋወቅነው ሙዚቃ በበቂ ሰዓት ወይም በቂ ጊዜ ሰጥተን አላጫወትንም እና እዚህ ግድም አንድ ሙዚቃ እንጋብዛለን። ድምፃዊው ብዙአየሁ ደምሴ ነው። ለመሃሎ አንች ብቻ ኮነሽ በሚታየኝ ሁሉ ሰሰለሻንዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ዞረ ሽኔን ያለ ስንቱን ጋራ ዞረ ስንቱን ጋራ ዞረ ሽኔን ያለ ስንቱን ጋራ እንዴት እንዳትሰው ታሚኛ ለዛሬ ታሚኛ ለዛሬ እስኪ ልጠይቀው ትርስሽ ምን ይሆን ምክንያቱ? ብዙ አየሁ ደምሴን ለግሩም ዜማው አመሰግናለሁ። አድማጮች ለዛሬ ያለውን በዚሁ ማብቃታችን ነው። ያስተናግድኳቸኋሉ ከበደ አቀናባሪዋ ብርሃን ኃይሉ ነገ አርብ ከምሽቱ ሶስት ሰዓት ላይ መልሰን እንገናኛለን። የትግርኛ ስርጭታችን ይከተላል። በእኛ በኩል ሰላም ድናደሩ። ሲድራክ ፍራንክሊን ነበር መሀንዲሳችን ነው።